ከጎርጎሮሳዊ 2013 ዓ ም ታህሳስ ወር አንስቶ በምዕራብ አፍሪቃ ሶስት ሀገራት በኤቦላ ወረርሽኝ ከ11 ሺ በላይ ሰዎች ህይወት ጠፍቷል። ከ28ሺህ የሚበልጡን በተዋሲው ተይዘዋል። አስቀድሞ የተጠናከረ ውጤታማ ድጋፍ ቢደረግ ኖሮ የበርካቶችን ህይወት ማዳን በተቻለ ነበር። የዓለም የጤና ድርጅት ወረርሽኙን በመዋጋትና በመከላከል ሂደት ከባድ ግድፈቶች መፈጸማቸውን አምኗል። በዚህ ሁሉ የወረርሽኝ ቀውስ መካከል የጊኒና የላይቤሪያ ቀጥተኛ ጎረቤት ኮትዲቯር ከኤቦላ ነፃ እንደሆነች ቆይታለች። ይህ እንዴት ሊሆን ቻለ? ሀገሪቱስ ምን ብታደርግ ነው? ከዚህ ህይወት ከሚያሳጣ አጣዳፊ ትኩሳት የተረፈችው የኢቦላ ወረርሽኝ ስጋትስ በህዝቡ የአኗኗር ስልት ላይ ምን ለውጥ አስከተለ? የዶች ቬለዋ ክላውዲያ ሃይሰንበርግ የላከችው ዘገባ ይህን ይተነትናል። በሽታው ገዳይ ነው ብለውናል። ለዚህ ነው ሁሉም ሰው መቀራረብ የተወው ከጎረቤታችን ጋር ቢሆንም ማለት ነው። በተዋሲው ማን እንደተለከፈ ማወቅ አይቻለም። በሽታውም ከየት ሊጋባበት እንደሚችል የሚያውቅ የለም። ለዚህ ነው እንደ ድሮው ሰላምታ መለዋወጥ የተው ነው። የእጅ ሰላምታ የለም፣ መታየት ብቻ ነው። ጓደኛሽ ጓደኛሽ በበሽታው ይያዝ አይያዝ አታውቂም። ምናልባት ሊያጋባብሽ ይችላል። ይህ እኔን ያስፈራኛል። በየቦታው ሞት ነው። እናም እያንዳንዳችን እንሞታለን ብለን እንሰጋለን። ለዚህም ነው ጥንቃቄ የምናደርገው። ማዳ ካሜክራ ስለ ኤቦላ ለመጀመሪያ ጊዜ ዜና ከሰሙበት ቀን አንስቶ የማይቀር አስፈላጊ ነገር ከሆነ ብቻ ነው ከቤት የሚወጡት የዋና ከተማ አቢጃን ኗሪ ናቸው። ከምግብ ጠረጴዛቸው አጠገብ አንድ ፕላስቲክ የእጅ ማስታጠቢያ ውሃ እንደተሞላ ከጎኑ ሳሙናና እላዩ በተጻፈው የሕክምና መረጃ መሰረት 99 በመቶ በአይን የማይታዩ ረቂቅ ተዋሲያንን የሚያጠፋ ፈሳሽ ተቀምጠዋል። ቢጫው ፈሳሽ ንጥረ ነገር በመላው ሀገሪቱ በሚገኙ የእጅ መታጠቢያ ስፍራዎች፣ በየባንኮቹ መግቢያ፣ በየመስሪያ ቤቱና የገበያ አዳራሾች መግቢያ አንዳንዴም በየምግብ ቤቱ ጠረጴዛ ላይ በቲማቲም ድልህና ሰናፍጭ መካከልም ይገኛል። ምንም እንኳን ትህትና የጎደለው ቢመስልም ማዳሜ ክራ አምስቱ ልጆቻቸው ለሰላምታ ለሰዎች እጃቸውን እንዳይሰነዝሩ አስጠንቅቀዋል። ልደት ተጋብዘው ወደ ጓደኞቻቸው ቤት ሲሄዱም ቢቻል ምንም እንዳይመገቡ መክረዋል። የሁለት ልጆች እናት የሆኑት ጎረቤታቸው ዴዚሬኒያምባም ይስማማሉ። የመጀመሪያው መመሪያ አንድ ሰው በተደጋጋሚ እጁን በደንብ መታጠብ ነው እና ከቤት ውጭ የሚሄድ ከሆነም ረቂቅ ተሐዋስያንን የሚገድለውን ንጥረ ነገር መያዝና መጠቀም ነው። ከዚህ ሌላ የራሱን ምግብና መጠጥ እንዲመገብ ከዚህ በፊት እንደለመድነውም የራሱንም መመገቢያና መጠጫዎችም ከሌሎች ጋር እንዳይጋራ የሚለውን ሁሉ ያካትታል። ኤቦላ ኮትዲቫር ውስጥ የህዝቡን ያኗኗር ሁኔታ ለውጦታል። የተባበሩ መንግስታት የህጻናት መርጃ ድርጅት ዩኒሴፍ የውሃና የንጽህና አጠባበቅ ዘርፍ ተጠሪ ዳንኤል ሽፓልቶሆፍ ግን ለውጡ ለበጎ ነው ይላሉ። እርግጥ ነው ኤቦላ ጥሩ ጎን አለው ብዬ ለመናገር አልደፍርም። ሆኖ ግን ባለፉት ዓመታት የህብረተሰቡ እጅን በአግባቡ የመታጠብ ጥንቃቄ እንዲጎለብት ማድረጉ እዚህ ዩኒሴፍ የምንገኘውን አስደስቶናል። ምክንያቱም ያ ነው በከፍተኛ ደረጃ የሰዎችን ህይወት ማትረፍ ያስቻለው። ከ16 ወራት በፊት በጎረቤት ጊኒና ላይቤሪያ ኃይለኛ ትኩሳት በሚያስከትለው በኤቦላ ተዋሲ ሰዎች የመሞታቸው ዜና እንደተሰማ ነበር የኮት ዲቮር መንግስት አፋጣኝ እርምጃ የወሰደው። ከጤና ዘርፍና ከአካባቢው ፖለቲከኞች የተውጣጡ ልኡካን ወደ ገጠር የሀገሪቱ ክፍሎች በመሰማራት ስለ በሽታው ህዝባቸውን አስተማሩ፣ አነቁ። ካለፈው ነሐሴ ወር አንስቶም በኤቦላ ከተጎዱት ሀገራት አውሮፕላን በምድራቸው እንዳያርፍ አደረጉ፣ ድንበራቸውንም ዘጉ። አሁንም በመገናኛ ብዙሃን አስፈላጊ መረጃዎችና ስለ በሽታው ጥርጣሬ ሲኖር በነጻ ጥሪ የሚቀበሉ ስልክ ቁጥሮች እንዲሁም በሽታውን ለመከላከል ሊወሰዱ የሚገባቸው እርምጃዎች በየጊዜው ይሰራጫሉ። ከአደን የተገኙ የስጋ ምርቶችም ገበያ ላይ እንዳይውሉ ታግዷል። በየገበያውና ምግብ ቤቱ ድንገተኛ ፍተሻዎች በተደጋጋሚ ይካሄዳሉ። አንዳንዶች ስጋ መመገብ ማቆማቸውን ይናገራሉ። አገር አስጎብኙ ሞቲቱሬ አንዱ ነው። የፖሊሶችን ፍተሻ ተመልክቻለሁ። ማቀዝቀዣ ውስጥ እንዲሁም ድስቶች ሳይቀሩ ነው ያደን ስጋ ገብቶ እንደው ሲፈትሹ የተመለከትኩት። ከዚህ በፊት እንደነበረው ኮትዲቫር ውስጥ የዱር እንስሳትን ስጋ የመመገቡ ልማድ አሁን መቅረቱን ላረጋግጥላችሁ እችላለሁ። ሰዎች አሁን አሳ ወይም የበሬ ስጋን ብቻ ነው መብላት የሚመርጡት። ምክንያቱም ፍራቸዋለ መሞትን ይፈራሉ።